የኢትዮጵያ መገናኛ ብዙሃን ምክር ቤት ሕጋዊ ማረጋገጫ አግኝቶ ስራ ጀምሯል። የምክር ቤቱም አባላት በግልና በመንግስት የመገናኛ ብዙሃን የሚሰሩ ጋዜጠኞችና እንዲሁም የሙያ ማህበራት አባላት መሆናቸው ይታወቃል። ምክር ቤቱ ሊያሳካ ካቀዳቸው ጉዳዮች አንዱ ጋዜጠኞች ሙያው የሚጠይቀውን ስነ ምግባር ጠብቀው እንዲሰሩ ማስቻል ነው። ይህን የገለጹልን ከምክር ቤቱ ስራ አስፈጻሚ አባላት አንዱ ቀደም ብለን በመግቢያ ያስተዋወቅ ናቸው አቶ ታምራት ኃይሉ ናቸው። ትስታበላቸው በዚህ በዋሽንግተን ዲሲ ጉብኝታቸው ወቅት አቶ ታምራት ኃይሉን ወደ ስቱዲዮ ጋብዛ አወያይታለች። ቀጥሎ ይቀርባል። አቶ ታምራት ኃይሉ የቁም ነገር መጽሔት ባለቤትና አዘጋጅ እንዲሁም የኢትዮጵያ መገናኛ ብዙሀን ምክር ቤት ስራ አስፈጻሚ አባል እንኳን ደህና መጣህ ወደ ዋሽንግተን ዲሲ ትዝታ እንኳን ደህና ቆየሽኝ በአጋጣሚ አዲስ አበባ አግኝተህ እንደገና ከቁም ነገር መጽሔት በተጨማሪ ሬዲዮ ላይ ይዘህ አስለፍልፈኛል እና የእኔ ተራ ነው ማለት ነው ዛሬ አሁን የአንቺ ተራ ነው አመሰግናለሁ ስለ ትብብር እስቲ መጀመሪያ የኢትዮጵያ መገናኛ ብዙሀን ምክር ቤት መቼ የተመሰረተ እነማን ናቸውስ መስራቾቹ? እሺ እንግዲህ የኢትዮጵያ መገናኛ ብዙሀን ምክር ቤት የዛሬ ሶስት አመት ነው የተመሰረተው። እንግዲህ ህጋዊነቱን በተመለከተ የሚያነጋግር ነገር አለው። ሲመሰረት የዛሬ ሶስት አመት የተለያዩ መገናኛ ብዙሀን የመንግስትም፣ የግልድም፣ የሙያ ማህበራትም፣ የጋዜጠኞች ሙያ ማህበራትም ሆኖ በተባበሩት መንግስታት ድርጅት አዳራሽ ኢሲኤ ውስጥ ማለት ነው ነው የተመሰረተው። እንደ ተመሰረተ እንግዲህ ዋና የተደረገው ነገር ምንድን ነው? የመተዳደሪያ ደንቡ እንዲጸድቅ ተደረገ። በዋናነት ደግሞ ይሄ የመገናኛ ብዙሀን ምክር ቤቱ የሚመራበት የጋዜጠኞች የስነ ምግባር ደንብ እሱ እንዲ ወ ለውይይት ቀርቦ እንዲጸድቅ ተደረገ። እንግዲህ ይሄ የፕሬስ ካውንስል ወይም የመገናኛ ብዙሀን ምክር ቤት የተቋቋመው ከመንግስት የመንግስት መገናኛ ብዙሀን አሉበት፣ የግል መገናኛ ብዙሀን አሉበት። ከዛ ደግሞ የጋዜጠኞች የሙያ ማህበራት አሉበት። እነኚህን በማቀፍ የዛሬ ሶስት ዓመት ተመሰረተ። ነገር ግን ምዝገባ ማግኘት አልቻለም። ህጋዊ ምዝገባ ማግኘት የሚቻለው እንግዲህ ሲመሰረት እንደ ማንኛውም መንግስታዊ ያልሆነ ድርጅት ኤንጂኦ ሆኖ ነው የተመሰረተው። ነገር ግን ይህንን መመዝገብ የሚጠበቅበት በወቅቱ የነበረው የበጎ አድራጎት እና ማህበራት ምዝገባ ኤጀንሲ በተለያየ ምክንያት መሰናክሎችን በመፍጠር ለሶስት ዓመት ያህል ነገ ዛሬ፣ ነገ ዛሬ፣ ነገ ዛሬ እየተባለ በግልጽ የተሰጠን ምክንያት የለም። ግን አንዳንድ የሚጠቀሱ የህግ አንቀጾች አሉ። እንደምታውቂው በኢትዮጵያ ህገ መንግስት መሰረት መደራጀት መብት ነው እና ለመደራጀት ደግሞ ለመደራጀት የተለያዩ ሰዎች ለሆነ አላማ ተሰባስበው ማህበር ማቋቋም ይችላሉ። ድርጅት ማቋቋም ይችላሉ። ትርፋማ ያልሆነ ማለት ነው። በዛ መሰረት ነበረ ጥያቄ ያቀረብ ነው ግን በተለያየ ምክንያት ሳይመዘግቡን ቀሩ። አሁን ለውጡ ከመጣ በኋላ ራሱ መስሪያ ቤቱ በአዲስ መልክ አዋጁ እንዲስተካከል ተደረገ። ይሄ ለእኛ ብቻ ተብሎ ሳይሆን እንደምታውቂው ብዙ የኢንጂዎችም ከስራ ውጭ ሆነው ነበረ። እንደዛ ሆነው ነበረ። ለሁሉም ሊሆን በሚችል መልኩ ሲስተካከል አሁን አዋጁ የወጣው መስከረም ገደማ በነጋሪት ጋዜጣ ታትሞ እንደወጣ ከዛ በኋላ ህጋዊ ሰርተፍኬት አግኝተን አሁን ስራ ተጀምሯል። እንኳን ደስ ያላችሁ። እስቲ የተመሰረተበትን አላማ ንገረኝ። የኢትዮጵያ መገናኛ ብዙኃን ምክር ቤት እንግዲህ እንዳልከው የመንግስትም አለበት መንግስታዊ ያልሆኑ ድርጅቶችም አሉበት፣ የግል ጋዜጠኞችም አሉበት። የተመሰረተበት አላማ ምንድን ነው? እንግዲህ አላማው በዋናነት የኢትዮጵያ መገናኛ ብዙኃን ምክር ቤት የተለያዩ አላማዎችን ይዞ ነው የተመሰረተው። በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሀን ነጻነት የበለጠ እንዲስፋፋ፣ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው። በዋናነት እንግዲህ የሚሰራው በህገ መንግስቱ የተረጋገጠው የመገናኛ ብዙሀን ነጻነት እንግዲህ ሰፊ ነው። በአንቀጽ ሀያ ዘጠኝ ላይ የተመሰረቱ ገለልተኛና ነጻ ሆኖ ሚዲያ መስራት አለበት ይላል ህገ መንግስቱ። ይህንን ወደ ተግባር ለማዋል ብዙ መሰናክሎች አሉ ኢትዮጵያ ውስጥ እንደሚታወቀው። እሱን ተቋቁሞ እነኚህ ህትመትም፣ የብሮድካስት ሚዲያዎችም፣ የጋዜጠኞች ሙያ ማህበራትም አንድ ላይ ሆነው የጋዜጠኝነት ስነ ጋር በማስጠበቅ ለበለጠ የጋዜጠኝነት ሙያ እየዳበረ እንዲሄድና ልክ እዚህ አገር እንግዲህ እንደምታውቂው ይሄ ሚዲያ አራተኛ መንግስት ነው። የአራተኛ መንግስትን ሚና መጫወት በሚያስችል ቁመና ላይ መፍጠር የግድ ያስፈልጋል። ነገር ግን በዛ ቁመና ላይ ካልተገኘን መንግስትም ሊሰማን አይችልም። የህዝብና መንግስትንም ድልድይ ሆኖ መስራት አይችልም። ስለዚህ ተደማጭ እንዲሆንና ሚዲያው የሚገባውን ሮል መጫወት እንዲችል በዚህ ላይ ያጠነጠነ አላማን ይዞ ነው የሚሰራ። እንግዲህ ያን ለማድረግ የሙያውን ስነ ምግባር ማሳደግና ማስጠበቅ ነው የሚያስፈልገው። እናንተ ደግሞ የመንግስት መገናኛ ብዙሃንም አባል ናቸው፣ ድርጅቶችም አባል ናቸው፣ ግለሰቦችም አባል ናቸውና ይህን ይህን እንዴት ነው የምትቆጣጠሩት? ይሄ መስፈርት ከሆነ እንግዲህ ምንድን ነው እንዳልኩሽ በመተዳደሪያ ደንቡ ላይ እነኚህ ሶስት አካላት አባል መሆን ይችላሉ። የሚዲያ ስራ ላይ የተሰማሩ መሆን መቻል አለባቸው። ወይም ከጋዜጠኝነት ስራ ጋር የተያያዘ የሙያ ማህበራት ናቸው አባል የሚሆኑት እና ሁላችንም የሚያገናኘን ነገር ምንድን ነው ይሄ የጋዜጠኝነት የሙያ ስነ ምግባር የማስጠበቅ ጉዳይ ነው። ስለዚህ በመንግስት መገናኛ ብዙሀን ውስጥ ያሉ ጋዜጠኞች፣ በግል መገናኛ ብዙሀን ውስጥ ያሉ ጋዜጠኞች እንደዚሁም በግላቸው የሚሰሩ ቢሆኑ ነገር ግን የጋዜጠኞች ሙያ ማህበራት አባል የሆኑ ጋዜጠኞች ይህን የስነ ምግባር ደንብ የመጠበቅ ግዴታ አለባቸው። የውዴታ ግዴታ እንበለው እንግዲህ ግዴታውን በፈቃደኝነት የሚመዘገቡና አባል የሚሆኑ ስለሆነ ይህን የስነ ምግባር ደንብ የመጠበቅ የሙያ ኃላፊነት አለባቸው። ስለዚህ እና እንበለ አንዱ ጋዜጠኛ ወይንም አንዱ ድርጅት ጥሶ ቢገኝ ምን ይሆናል? ምን ይደረጋል? እንግዲህ በደንቡ ላይ በግልጽ እንደ ተቀመጠው ለምሳሌ የጥቆማ ሊመጣ ይችላል። ከህብረተሰቡ ከመንግስትም ሊመጣ ይችላል፣ ከድርጅቶች ሊመጣ ይችላል። ይሄ መገናኛ ብዙኃን ወይ ጋዜጣ፣ ወይ መጽሄት፣ ወይ ሬዲዮ፣ ወይ ቴሌቪዥን ስማችንን አላግባብ አጥፍቷል፣ ሚዛናዊ ያልሆነ ዘገባ አስተላልፎብናል ብለው ሲሉ አቤቱታቸውን ያቀርባሉ። እንግዲህ ከአሁን በፊት የተለመደው ነገር እንደምታውቂው እንደዚህ አይነት በመንግስትም ቅሬታ ሲኖር ወይም ደግሞ በግለሰቦችም በድርጅቶችም ሲኖር ቀጥታ ፍርድ ቤት ይሄዳሉ። ክስ ይመሰረታል። በዚሁ ክስ የተነሳ ብዙ ውጣ ውረድ አለው። ይሄን ለማስቀረት ምንድን ነው? ቀጥታ ለዚህ ለመገናኛ ብዙሀን ምክር ቤቱ አቤቱታው ይቀርባል። አቤቱታውን የሚመረምሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች አሉ። አባል ናቸው ወይስ ሌሎች የህብረተሰብ ከተለያዩ የህብረተሰብ ክፍሎች ናቸው? እነኚህ የሁለት ሁለት ብራንች ወይም ደግሞ ቅርንጫፍ አለው ነገር ናቸው ማለት ነው። የአቤቱታ ሰሚ ጉባኤና የእንባ ጠባቂ የሚባል የተደራጁ አሉ። የዚሁ ድርጅት አካል የሆነ በዚሁ በጠቅላላ ጉባኤው የሚጸድቁ ናቸው። አሁን እንግዲህ እንዳልኩሽ አሁን ቅርብ ጊዜ ነው ይህን ሰርተፍኬት ያገኘ ነው። አቤቱታ የሚቀበሉና የእንባ ጠባቂው ቡድን አባላት ገና አልተደራጁም። አሁን በሚቀጥለው የምናደራጃቸው ናቸው። ስለዚህ ለዛ ይቀርባል። እነኚህ አስራ አምስት አባላት ያሉት የዳኞች አቤቱታ ሰሚ ጉባኤ ከተለያዩ የህብረተሰብ ክፍሎች ነው የሚውጣጣው። ለምሳሌ ከሃይማኖት ተቋማት፣ ከንግድ ምክር ቤት፣ ከህግ ባለሙያ ማህበር፣ ከሲቪል ሶሳይቲ ራሱ ከመገናኛ ብዙሀን ከዳኞች እና የሕግ ባለሙያዎችን የሚይዝ ነው። ለእነሱ ይቀርባል። ይሄ አቤቱታ የሚቀርበው የስም ማጥፋት አለ ከተባለ፣ የህዝብ ዳኝነት ነው ማለት ነው። የህዝብ ዳኝነት ይሰጣል። ከዛ በኋላ እነሱ የሚዳኙት በምንድን ነው? የቀረበውን ስራ ይቀርባል። ከዛ የስነው ጋር ደንቡ አብሮ ይሰጣቸዋል። ስለዚህ ተላልፏል አልተላለፈ የሚለው እነኚህ ሰዎች ይወስናሉ። ከዛ በኋላ አቤቱታ ደግሞ ይሄንን ውሳኔ አርም፣ ለምሳሌ ስም አጥፍትሃል ተብሎ ይሄ ድርጅት እርማታውጣ ሲባል ይግባኝ መጠየቅ ይችላል። የግባኝ ሰሚ ኮሚቴም አለው። ይሄ መገናኛ ብዙሃን ምክር ቤቱ ይሄ የግባኝ ሰሚ ኮሚቴም ካጸደቀበት በጋዜጣው ላይ ወይ በመጽሔቱ ላይ ወይ በሬዲዮ በቴሌቪዥን ይቅርታውን የማውጣት ግዴታ አለበት። ያንን ስም አጠፋ ከተባለ ስም ያጠፋውን ሰው ወይንም የተሳሳተውን ዜና አርሞ ማውጣት አለበት። እምቢ ካለ ወደ ፍርድ ቤት ይሄዳል። ጉዳዩ ፍርድ ቤት ይሄድና የፍርድ ቤት ውሳኔ እንደምታውቂው አስገዳጅ ነው። ይሄን አልፈጽምም ማለት አይቻልም። እዚህኛ ጋር የተሰጠው ውሳኔ እንደ አንድ ቅጣት ማክበጃ ወይም ማቅለያ ሊቀርብበት ይችላል። ካረመ ግን ነገሩ በዚሁ ያልቃል፣ ፍርድ ቤትም ሳይሄድ። ከዛ እነ ይሄንን ስህተት የሰራው የመገናኛ ብዙሃን እንግዲህ አንድ እርምት አድርጓል ታድርጓል፣ እየተማረ ለሌሎች ማስተማሪያ ይሆናል፣ በዚሁ መሰረት ይቀጥላል። ነገር ግን እየደጋገሙ ደግሞ ስም የሚያጠፉ ካሉ ወይ ደግሞ ሚዛናዊ ያልሆነ ዘገባ የሚያቀርቡ ደግሞ ካሉ በዚሁ በመተዳደሪያ ደንቡ መሰረት እስከ ማስወገድ ድረስ አባልነት እስከ ማገድ የሚደርስበት ሁኔታ አለ። አቶ ታምራት፣ እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ በርካታ የመገናኛ ብዙሀን እየተንቀሳቀሱ ነው። በተለይ በራዲዮ ና በቴሌቪዥን የሚሰራጩ ብዙ መገናኛ ብዙሀን አሉ ና ምን ያህሉ ናቸው እናንተ ጋር የተመዘገቡት? እንግዲህ ስንመሰረት አስራ ዘጠኝ መገናኛ ብዙሀን ፈርመዋል፣ የዛሬ ሶስት አመት እንዳልኩ ልክ በአመቱ በየአመቱ ጠቅላላ ጉባኤ መጥራት ስለነበረብን ተጨማሪ አስር መገናኛ ብዙሃን ምዝገባ ጥያቄ አቅርበው ምዝገባው አድርገውና ሀያ ዘጠኝ ደርሰናል። ከመንግስትም ከግልም ከማህበራትም ማለት ነው። ግን እንደ አጠቃላይ ስትመለከችው እንዳልሽው ኢትዮጵያ ውስጥ አሁን በጣም በርካታ የሳትላይ ቴሌቪዥን ሬዲዮች ሆኑ ቁጥሩ ቁጥራቸው ከብሮድካስት ባለስልጣን ያውቀዋል። በትንሹ ከሀምሳ በላይ የሆኑ መገናኛ ብዙሀን አሉ ተብሎ የሚታሰበው። ከዚሁም የማይተናንስ ደግሞ የሃይማኖት ተቋማት ደግሞ በሳተላይት ቴሌቪዥን አሉ። አዎ፣ እነሱ እንደ አባልኛ ጋር መመዝገብ ቢያስቸግርም፣ ስለዚህ እነዚህንም አሁን እስካሁን ሀያ ዘጠኝ አሉ። አሁን ጠቅላላ ጉባኤ እንደገና ይጠራል፣ ያልተመዘገቡ እንዲመዘገቡ እና ለምዝገባው፣ እንግዲህ እኛ የምንጠይቀው ሁለት ክራይቴሪያ ነው። በመተዳደሪያ ደንቡ ላይ በግልጽ እንደሰፈረው፣ አንደኛ ህጋዊ የሆነ ኢትዮጵያ ውስጥ መመዝገብ ያስፈልጋል። ኢትዮጵያ ውስጥ ተቀማጭነቱ ኢትዮጵያ ውስጥ መሆን አለበት። ከኢትዮጵያ መንግስት ተቀማጭነቱ ማለት ባለቤቱ ነው ወይስ መገናኛ ብዙሀኑ ራሱ? አዎ እንግዲህ አሁን ባለው ህግ መሰረት ኢትዮጵያዊ ያልሆነ ሰው መገናኛ ብዙሀንን ሊኖረው አይችልም። ስለዚህ አሉ ኢትዮጵያዊ ያልሆኑ የሌላ ሀገር ዜግነት የያዙ እና አሁን ለምሳሌ ከውጭ ከዳያስፖራ ገብተው የሚያሰራጩ የሚያሰራጩ አሉ ግን ምዝገባውን የሰሩት ኢትዮጵያውያኖች ናቸው የተፈቀደው ለዚህ ነው። ምዝገባውን የያዙት ኢትዮጵያውያኑ በሌሎች ሰዎች ስም ነው የተመዘገቡት። ስለዚህ እነኛ የተመዘገቡ ሰዎች ኢትዮጵያዊ ሆነው ከተመዘገቡና ያንን ሰርተፍኬት ማቅረብ ከቻሉ ህጋዊ ናቸው ማለት ነው። ሁለተኛ የሚጠየቀው መስፈርት ምንድን ነው? ቅድም ያነሳሁት የስነ ምግባር ደንቡን መፈረም ግዴታ ይሆናል። ክቡራትና ክቡራን አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው በ19፣ 25 እና 31 ሜትር ባንዶች ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የምንወያየው ከኢትዮጵያ መገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል አቶ ታምራት ኃይሉ ጋር ነው እንድትከታተሉን ደግሜ ጋብዛለሁ። እንደው አቶ ታምራት ኢትዮጵያ ውስጥ ያሉ መገናኛ ብዙሀን ጋዜጠኞቹ በስራ ላይ እለት ተእለት የሚሰማሩት ጋዜጠኞች አውቀውም ሳይሆን ጥፋት የሚከሰተው አንዳንድ ጊዜ ከልምድ ማነስም ከእውቀት ማነስም ነው። ድርጅታችሁ ስልጠና ይሰጣል? እንዲሁ ሰነዱን ቁጭ አርጎ ይህን ሰነድ ተከተሉ ነው ወይንስ ብቃት እንዲኖራቸው ጋዜጠኞች ያግዛል? አዎ ይሄ እንግዲህ ትልቁ መሰረታዊ ችግር ብለን የምናስበው በኢትዮጵያ መገናኛ ብዙሀን ውስጥ የእውቀት የአቅም ችግር በስፋት ይታያልና የስነ ምግባር ደንቡን ብቻ በመስጠት ችግሩ ይፈታል ማለት ያስቸግራል። እርግጠው የስነ ምግባር ደንቡን ብዙዎቹ ያውቁታል ማለት ይቻላል። ነገር ግን ወደ ተግባር ሲቀየር ግን ብዙ ያንን ስነ ምግባር ደንብ ለመጠበቅ የሚያስቸግሩ የተለያዩ ሁኔታዎች ይመጣሉ። ግን ብቃት እያደገ እውቀት እያደገ በሚሄድበት ጊዜ ይህንን ስነ ምግባር ደንብ የመጣስ አዝማሚያው እየቀነሰ ይመጣል የሚል እምነት ስላለ ይሄ የመገናኛ ብዙሃን ምክር ቤት በዋናነት እንደውም ይሰራዋል ተብሎ ከሚታሰበው ጉዳይ አንዱ ተከታታይ የሆነ ስልጠና ለአባላት ይሰጣል። በማንኛውም አሁን እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። አሁን ይሄ ግጭት ጉዳይ አለ። ይሄ ግጭቱ እንኳ እንዴት ይዘገባል በጋዜጠኝነት ኃላፊነት በሚሰማው መልኩ እንዴት ነው መዘገብ ያለበት የሚለው ባልሆነ ባልሆነ መልኩ እንዴት ይዘገባል የሚለው በጣም ትልቅ ጉዳይ ነው። በሚቀጥለው ዓመት ምርጫ ይመጣል ተብሎ ይታሰባል። ከምርጫ ጋር ተያይዞ የምርጫ ዘገባ ምን መሆን አለበት የሚለው ይሰጣል። ልዩ ልዩ አይነት በተለይ የምርመራ ጋዜጠኝነት የሙስናው ጉዳይ እጅግ ሰፊ ከመሆኑ ጋር ተያይዞ ተከታታይ የሆኑ ስልጠናዎች በሀገር ውስጥ ባሉ ባለሙያዎችም ከውጭ ሀገር ባሉ ባለሙያዎችም በመነጋገር በመስጠት እንግዲህ ብቃቱ በተከታታይ ስልጠና በሰጠ መጠን የጋዜጠኞች የስነ ምግባር ደረጃ እያደገ እየተሻሻለ ይሄዳል። ይሄ ደግሞ በስራው ላይ ይንጸባረቃል ተብሎ ይታሰባል። ልክ አሁን እንደምናየው በአንዳንድ መገናኛ ብዙኃን ላይ የሚታዩት የስነ ምግባር ግድፈቶች፣ አንዳንዶቹ ባለማወቅ፣ አንዳንዶቹ ሆን ተብሎ የሚደረጉ ናቸው። ዞሮ ዞሮ ግን ህብረተሰቡን ከዚህ መጠበቅ ስለሚያስፈልግ ስልጠናው በጣም መሰረታዊ ነው። እንደ ዋናነት እንደውም ዴይ ቱ ደይ የሚሰራው ስራ በዋናነት ከዚሁ ከስልጠናው ጋር የተያያዘ ይሆናል ብለ ምናልባትም እንደ ሲፒጄ ወይንም ሌሎች የመገናኛ ብዙሀን መብት ጠባቂ ድርጅቶች ሊያግዙ፣ ሊተባበሩ ስልጠናውንም ሊያቀርቡላችሁ ወይንም ደግሞ ስልጠና የሚያቀርብ አካል ጋር ሊያገናኟችሁ የሚችሉበት ሁኔታ አለ። ይህንን ተመልክታቸዋል። አሁንም ምዝገባችን በተለይ ህጋዊ ከመሆናችን ጋር ተያይዞ በተለያዩ መገናኛ ብዙሀን ይፋ ተደርጎ ነበረ። ከዛ ጋር ተያይዞ በጣም ብዙ ፍላጎቶች አብሮ ለመስራት ፍላጎቱ አለ። ዋናው ነገር ግን በጠቅላላ ጉባኤ አጸድቀን ፕሮጀክት መሰራት መቻል አለበት። የአመቱ ፕሮጀክት ይሰራል እና ጠቅላላ ጉባኤው እንዲያጸድቀው ይደረግና እቅዱ በጀትንም ይጨምራል። ይሄ ነገር ገንዘብ ከተለያዩ አካላት ማግኘት የሚቻልበትንም እድል በፕሮጀክት ውስጥ ይካተትና ጠቅላላ ጉባኤው እንዲያጸድቀው ይደረጋል። ከዛ በኋላ ግንኙነታችን በጣም ቀላል ይሆናል። ስልጠናዎችን በተከታታይ መስጠት ይቻላል። ግንዛቤ መፍጠር የሚቻልበትና ህብረተሰቡም ስለ መገናኛ ብዙሃን ምክር ቤቱ በቂ የሆነ ግንዛቤ ይዞ ስህተት ተሰርቶ እንኳን ከሆነ በራሱም ላይ ባይሆን በሌሎች ሰዎችም ላይ የተሰራ ስህተት ካለ ለዚህ ለመገናኛ ብዙሃን ምክር ቤት የማቅረብና በሙያዊ መንገድ የሚታረምበት መንገድ እንደ በፊቱ የአይጥና ድመት አይነት ሆኖ ወደ ፍርድ ቤት የመመላለስ አዝማሚያ አሁን እንኳን ቀርብ ጊዜ እንግዲህ ምክር ቤቱም እርግጥ ተቋቁሟል፣ ግን ስራውን አክቹዋሊ ስላልጀመርንም አንዳንድ መገናኛ ብዙኃን የሬዲዮ ጣቢያዎች ተከሰው ከሌላ ክልል በመጡ እንደዚህ የመጓተት ነገር አለ። ከሌላ ክልል የመጣ ጋዜጠኛ ማን ፖሊስ ጋዜጠኛን ከስቱዲዮ ይዞ የመሄድ ሁሉ አዝማሚያ አሁን አሀዱ ሬዲዮ ላይ እንደዚህ አይነት ነገር ተከስቶ ቅርብ ጊዜ የተዘጋው ይሄ ክስ እና እንደዚህ አይነት በሚዲያ ላይ የሚፈጸሙ ችግሮችን ግንዛቤ ካለመኖር ነው። ከህግ አስፈጻሚውም አካባቢ ከፖሊስም አካባቢ በላይ እንደ እናንተ አይነቱ በህግ ተደራጅቶ ሙያውንም ማስከበር ወይንም ሙያውንም ደግሞ ስራ ላይ የሚያውለውን ግለሰብ ማስከበር የሚችል ሀይልም ባለመኖሩ ነው እስከ ዛሬ ድረስ የተከናወነው። እነኚህ ሁሉ ችግሮች አሉ። በዋናነት አሁን ከዚህ ከጋዜጠኞች ጋር ግን ተያይዞ ለሚታዩ ችግሮች የጋዜጠኞችን መብት በማስከበር በኩል የሙያ ማህበራት ኃላፊነት በጣም ሰፊ ነው። ኢትዮጵያ ውስጥ እንዳለመታደሉ ነው እስካሁን የተለያዩ የጋዜጠኞች የሙያ ማህበራት ቢኖሩም ጠንካራ ሆነው የጋዜጠኛው መብት በማስጠበቅ በኩል በተለያየ መንገድ የጥቃት ኢላማ ሲሆኑ እየታገሉ እንዳልሆነ ይታያል። ስለዚህ አሁን ይሄ ሚዲያ ካውንስል ወይም የመገናኛ ብዙሃን ምክር ቤት እነኚህ የጋዜጠኞች ሙያ ማህበራት እንዲጠነክሩ የጋዜጠኞቻቸውን የአባላቶቻቸውን መብት ማስከበር በሚችሉበት አሁን ስልጠናው ይህንንም ይጨምራል። እና ብዙ ጋዜጠኛ ኢትዮጵያ ውስጥ የጋዜጠኞች ሙያ ማህበራት አባል አይደለም። ለምን? በተለያየ ምክንያት ነው። ግን ግንዛቤ ሲፈጠር ሙያ ማህበራት በጣም አስፈላጊ መሆናቸውን ግንዛቤ እያገኙ ይሄዳሉ። በሱም ላይ የምንሰራቸው ስራዎች ሰፊ ይሆናሉ ተብሎ ይታሰባል። አይ፣ በጣም ጥሩ አቶ ታምራት የመጨረሻ ላርገው ና እንግዲህ ኢትዮጵያ ውስጥ ያሉ ክልሎችም የራሳቸው መገናኛ ብዙኃን አላቸውና ቀደም ብሎ እነኚህ መገናኛ ብዙኃን እንደ ውስን በሆኑ ጉዳዮች ላይ ነበር የሚዘግቡት። አሁን እያንዳንዱ መገናኛ ብዙኃን እንደ አገርን እንደሚወክል አርጎ አገር ለአገር እንደሚጣላ አይነት ነገር አድርጎ ክልሎቹ እርስ በርስ መካከል ትልቅ ውጥረት የሚፈጠርበት ሁኔታ አለና እነሱ አባል ናቸው ወይ? እነኚህ የክልል መገናኛ ብዙሀን ያው የመንግስት ናቸው ናቸው ወይ? እስቲ ይሄን መጀመሪያ ብትመልስ። እንግዲህ ምስረታው ሲከናወን ለሁሉም ጥሪ ተደርጓል። የተገኙት አሉ። አሁን ከክልሎች አካባቢ የቤኒሻንጉል ጉሙዝ መገናኛ ብዙሀን ኤጀንሲ እኛ ጋር አባል ነው። ይሄ እንግዲህ ሬዲዮም አላቸው የቴሌቪዥን ፕሮግራም ከብሄራዊ ጣቢያው ጋር በመነጋገር ይሰራሉ። ድሬዲዋም እንደዚሁ እኛ ጋር አባል ነው። የደቡብ ክልል እንደዚሁ እነሱም ጋዜጣም፣ ቴሌቪዥን፣ ሬዲዮም አላቸው እኛ ጋር ትግራይ፣ አማራ፣ ኦሮሞ እነሱ ገና አልገቡም አልገቡም፣ ግን ጥሪ ተደርጓል። አሁን ምናልባት በሚቀጥለው ጠቅላላ ጉባኤ ሲጠራ እነኚህ ሁሉ ይገባሉ። አይ ቲንክ በሀላፊነት ስሜት በመስራት የሚፈልጉ መገናኛ ብዙሃን ይገባሉ ብለን ነው የምናስቡ። እንግዲህ አቶ ታምራት ኃይሉ፣ አንተ የምትጨምረው ነገር ከሌለ በስተቀር ስለ ኢትዮጵያ መገናኛ ብዙሀን ምክር ቤት የምታክለው ካለ አክልና። የመጨረሻ የማነሳው ነገር ምንድን ነው፣ የመገናኛ ብዙሀን ምክር ቤቱ አንዳንድ ሰዎች ምናልባት ከግንዛቤ እጥረትም ሊሆን ይችላል የጋዜጠኞችን መብት የሚያስከብር ምክር ቤት ወይም የሚታገል አድርጎ የማሰብ ሁኔታ አለ። የሚዲያ ካውንስል ወይም ደግሞ የመገናኛ ብዙሀን ምክር ቤቱ የጋዜጠኞችን የስነ ምግባር ደንብ በማስጠበቅ በኩል በሕዝብና በመንግስት መካከል ድልድይ ሆኖ ለመስራትና የሙያውን ስነ ምግባር ለማስጠበቅ የሚሰራ ነው። የጋዜጠኞችን መብት በማስከበር በኩል አሁንም ቢሆን ኃላፊነቱ የጋዜጠኞች የሙያ ማህበራት ነው። የሙያ ማህበራቱ አሁን ያሉ አሉ። እነኝህን የሙያ ማህበራት እንግዲህ ያለው አማራጭ የሙያ ማህበራቱን ማጠናከር አንድ ሊጠናከሩ የማይችሉ ናቸው ደግሞ ተብሎ ከታሰበ ወይም ጋዜጠኛው እንደዛ ብሎ የሚያስብ ከሆነ አዲስ የሙያ ማህበር ማቋቋም እና ተደራጅቶ ወደዚህ ወደ መገናኛ ብዙሃን ምክር ቤቱ መምጣት እና በጋራ ሙያ የሚያድግበትን መንገድ። እንደው ለማጣራት ያህል በሙያ ማህበር ተደራጅተው ያሉ ጋዜጠኞችም የእናንተ አባል ናቸው? አባል ናቸው። ለምሳሌ ሶስት የጋዜጠኞች ሙያ ማህበራት አባል ናቸው የኢትዮጵያ ጋዜጠኞች ማህበር እሱ እንደው ሀምሳኛ ዓመቱን ቅርብ ጊዜ ነው ያከበረው። ሁለተኛ የኢትዮጵያ ስፖርት ጋዜጠኞች ማህበር የሚባልም አለ፣ የስፖርት ጋዜጠኞች ተሰባስበው ያቋቋሙት። የኢትዮጵያ ሴት መገናኛ ብዙሀን ማህበርም አለ፣ እነሱም እንደዚሁ አባል ናቸው። ስለዚህ የቀሩትም ካሉ ሕጋዊ ሆነው እየሰሩ ሆነው ሳይመዘገቡ የቀሩ ካሉ በቀጣይነት ይገባል። አሁን ደግሞ እንደ አዲስ እየተቋቋሙ ያሉ ሌሎችም የሙያ ማህበራት አሉ። የኤዲተርስ ፎረም አይነት አዘጋጆች እንደ ተሰባስበው ደግሞ ማህበር የማቋቋም ፍላጎት አላቸው። እነሱም እየተደራጁ ነው። እንደዚህ አይነቶቹ ሲመጡ ጠንካራ የመሆን እድሉ እየሰፋ ይመጣል፣ እና ጋዜጠኞች ዳር ሆኖ መመልከት ሳይሆን ሙያውን ለማሳደግ የግድ በሙያ ማህበር መደራጀት በጣም ያስፈልጋል። ከዛ በኋላ ደግሞ እንደዚህ በመገናኛ ብዙሃን ምክር ቤት ራሳችንን በራሳችን የምንዳኝበትን ነገር አሁን በራሳችን የስነ ምግባር ደንብ ማድረግ አለብን። ይሄ ካልሆነ ግን ልክ ካሁን በፊት እንደነበረው ሁኔታ መንግስት እያንዳንዱ ጋዜጠኛ እያንጠለጠለ እስር ቤት የሚወረውሩበትና ተመልሶ ወደ ኋላ የምንሄድበት ሁኔታ እንዳይፈጠር ሁላችን በጋራ የምንሰራበት እድል ቢፈጠር። እሱ ብቻ ሳይሆን እንግዲህ ድርጅታችሁ ጋዜጠኞች ተአማኒና በሁሉም ኢትዮጵያውያን የሚከበርና ለአገሪቱም ሰላምና ደህንነት የሚሰራ የመገናኛ ብዙሀን ሀይል የመመስረት አላማ ነውና ያላቸው መልካም እድል እላለው። በጣም ነው የማመሰግነው። አቶ ታምራት ኃይሉ የኢትዮጵያ መገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል የቁም ነገር መጽሄት ባለቤትና አዘጋጅ። በጣም አመሰግናለሁ። በጣም አመሰግናለሁ። እሺ።